The Voice of America. በትግራይ ክልል ለሚካሄደው ምርጫ የምረጡኝ ቅስቀሳ በመገናኛ ብዙሃን ዛሬ ተጀምሯል። ቅስቀሳው በኮሮና ቫይረስ ወረርሽኝ ምክንያት ህዝባዊ ስብሰባና ሰላማዊ ሰልፎች እንደማይኖሩት ተነግሯል። ሙሉጌታ አጽበሃ የክልሉን የምርጫ ኮሚሽንና ፓርቲዎች በጉዳዩ ላይ አነጋግሮ ተከታዩን ዘግቧል። ዛሬ ነሐሴ 6 2012 ዓ ም በትግራይ ክልል ምርጫ የሚሳተፉ የፖለቲካ ፓርቲዎች ህወሀት፣ ሳልሳይ ወያነ፣ ባይቶና፣ የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ የምረጡኝ ቅስቀሳ ጀምረዋል። የትግራይ ምርጫ ኮሚሽን የህዝብ ግንኙነት ኃላፊና የኮሚሽኑ አመራር አባል አቶ መረሳ ጸሐዬ እንደተናገሩት የምርጫ ቅስቀሳ በክልሉ ለማካሄድ መጀመሪያ ከፖለቲካ ፓርቲዎች ጋር በነጻ የአየር ሰዓት ጉዳይ ውይይት በማካሄድ ስምምነት ላይ ተደርሷል ብለዋል። በዚህ መሰረት በሶስት የቴሌቪዥን ጣቢያዎች ትግራይ ቴሌቪዥን፣ ድምፅ ወያነ ቴሌቪዥን ና ትግራይ ሚዲያ ሀውስ እንዲሁም በሶስት የኤፍኤም ራዲዮዎች ና አንድ የብሔራዊ ራዲዮ ፕሮግራማቸውን ማስተዋወቅ ጀምረዋል ብለዋል። ለሚመጣው አንድ ወር ሙሉ የትግራይ ሚዲያዎች በቀን አስር ሰዓት ተኩል የትግራይ ህዝብን ስለ ምርጫ ነው የሚሰማ ማለት ነው። ከዜና በኋላ ፕራይም ታይም የሚባለው ለቅስቀሳ እንዲውል እያንዳንዱ ሚዲያ አንድ ሰዓት ተኩል እንዲመድብ ተደርገዋል። የምርጫ ቅስቀሳ በመገናኛ ብዙሃን የሚተላለፍበት ጊዜ ደግሞ በእጣ መለየቱ ገልጸው ይህ በየሳምንቱ እጣ በማውጣት ይሰራል ብለዋል። የምርጫ ቅስቀሳው የኮሮና ወረርሽኝ ለመከላከል ተብሎ በመንግስት የታወጀው ክልከላዎች በማክበር የሚካሄድ መሆኑም አቶ መረሳ ተናግሯል። ፓርቲዎቹ መገናኛ ብዙሀን በመጠቀም በየአካባቢው ደግሞ በድምፅ ማጉያ የምርጡ ቅስቀሳ ማድረግና እንዲሁም ኮሮና በመከላከል የቡድን ውይይት ማካሄድ እንደሚቻል ገልጸዋል። በሌላ ቅስቀሳ የሚያካሄዱ ከሆነ ከኮማንድ ፖስት ና ከኮቪድ ከጤና ከእሱ ጋር መስማማት አለበት ማለት ነው። በሌላ ግን መቀስቀስ ይችላሉ። ግን እነዚ ህጎቹ መጣስ አይችሉም ማለት ነው። ለምርጫ የሚያስፈልግ ጀት ለፓርቲዎቹ ይሰጣል፣ በማለትም አቶ መረሳ ገልጸዋል። የዞንና የወረዳ ምርጫ አስፈጻሚዎች ስልጠናም እንደተሰጣቸው ነው የተናገሩት። በምርጫው ከሚሳተፉ ፓርቲዎች መካከል አንዱ የትግራይ ነጻነት ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በሁሉም የምርጫ ክልሎች ፓርቲያቸው እንደሚሳተፍ ገልጸዋል። የምረጩኝ ቅስቀሳ በዛሬው እለት መጀመራቸው የተናገሩት ዶክተር ደጀን ይህ የምርጫ ቅስቀሳ ሂደት በመገናኛ ብዙሀን ብቻ መሆኑ የሚያስቸግር መሆኑ ብናውቅም ባገኘነው አማራጭ ፕሮግራማቸው ስራዎችን ለህዝብ እናሳውቃለን ብለዋል። የምርጫ ቅስቀሳ በጀት እስካሁን አልተሰጠንም ያሉት ዶክተር ደጀን የተጀመረው ቅስቀሳም ከራሳቸው ገንዘብ እየተጠቀሙ መሆናቸው ተናግረዋል። ሌላው በምርጫው 13 እጩዎች አቅርቦ የሚወዳደረው ፓርቲ አሲምባ ዲሞክራሲያዊ ፓርቲ ነው። የፓርቲው ሊቀመንበር አቶ ዶሪያስ ገዶም የምርጫ ቅስቀሳ የአየር ሰዓት ድልድል ፍትሐዊ ነው ብለው እንደሚያምኑ ገልጸው ፓርቲያቸው በኢሮብ ማህበረሰብ በዋናነት የሚወዳደር በመሆኑም በመገናኛ ብዙሀን በሳሆና በትግርኛ ቋንቋዎች ፕሮግራሙ እንደሚያስተዋውቅም ተናግረዋል። ፓርቲዎች እንደ አቅማቸውና ባላቸው መንበር መሰረት ጥሩ ተሳትፎ አድርገዋል። ስለዚህ የጊዜ ድልድሉ ጥሩ ነበር። ፓርቲዎች ከመንግስት ጋር በሚያደርጉት ውይይት አሲምባ እንዳይሳተፍ እየተደረገ ነው። ይህም ሊስተካከል ይገባል ያሉት አቶ ዶሪ የወጣው የምርጫ ስርዓትም በህዝብ የተሰጠ ድምፅ በሚገባ የሚያስተናግድ ባለመሆኑ አንቀበለውም ብለዋል። ምርጫው ህጋዊ አይደለም በማለት በምርጫው እንደማይሳተፍ የገለጸው የአርና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሰ ምርጫው ህገ ለሚወጥና ለቀጣይ የክልሉ የፖለቲካ ጉዞ የሚያበላሽ ነው በማለት ነቅፈዋል። የምርጫ ቅስቀሳ ሂደቱም አንድ ምርጫ ሊያሟላው የሚገባ ያላሟላ ነው በማለት ገልጸዋል። ይምሰል ጨዋታ ነው፣ ምርጫ ለማለት አያስኬድም። ምክንያቱም ገለልተኛ ምርጫ ቦርድ መኖር አለበት። አሁን በቲቪ ብቻ ተካሂዶ፣ ቲቪ ደግሞ እንደሚታወቀው ሰማንያ ፐርሰንቱ የትግራይ ገጠር ነዋሪ ነው፣ የመብራትም የቲቪም አክሰስ የለውም። ስለዚህ ይሄ ህወሀትን የአምስት ዓመት አገዛዝን እውቅና ለመስጠት የሚካሄድ እክክልኝ ልከክህ አይነት ያካሄደ ነው። ስለዚህ ምንም አይነት ፋይዳ የለውም፣ በምርጫ መስፈርቱን አያሟላም። በታሪክም እንደዚህ አይነት ምርጫ በዓለም ታይቶ አይታወቅም። በትግራይ የሚሳተፉ ፓርቲዎች የምርጫ ምልክታቸው ትናንት ማምሻውን አስተዋውቋል። ህወሀት የንብ ምልክት፣ ባይቶና የሚዛን ምልክት፣ ሳልሳይ ወያነ ሁለት የተጣምር እጆች፣ የትግራይ ነጻነት ፓርቲ ደግሞ ነብር፣ አሲምባ ዲሞክራሲያዊ ፓርቲ የነጭ ማር ምልክታቸው መሆኑን የትግራይ ምርጫ ምርጫ ኮሚሽን አሳውቋል። የትግራይ ክልል የምርጫ ሂደት የቀጠለው ጉዳዩ አስመልክቶ በፌዴራል መንግስትና በክልሉ ያለው ልዩነት ባልተቋጨበት ሁኔታ ውስጥ ነው። የፌዴሬሽን ምክር ቤት በቅርቡ ለክልሉ በጻፈው ደብዳቤ ሂደቱ ህገ መንግስት የሚጥስ መሆኑን በመግለጽ ሊቆም እንደሚገባ ማሳሰቡ ይታወሳል። ማሳሰቢያውን ያልተቀበለ የክልሉ ምክር ቤት በበኩልም ህገ መንግስትን የሚጥስ የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ ለማካሄድ የደረሰበት ውሳኔ አይደለም በማለት በማለት አሳውቋል በዚህ ጉዳይ የኢትዮጵያ ምርጫ ቦርድ አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም ሆነም ቦርዱ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄድ ህገ መንግስታዊ ነው በማለት ሲገልጽ ቆይቷል ለአሜሪካ ድምጽ ሙሉጌታ ጽበሀ